የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ እንደምናመሻችሁ፣ አድማጮቻችን፣ ለምሽቱ በሳምንቱ ለእናንተ ካደረስናቸው መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ። በደቡብ ክልል ዋና ከተማ ሐዋሳ እና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑ አርማዎች እንዲወርዱና በህጋዊ አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል። ዝርዝሩ ከአጭር ቆይታ በኋላ ይሰማል። በትውልድ ከተማው ጅጅጋና ሌሎች የሶማሌ ክልል ከተሞች ነዋሪዎች ላይ ጥቃት በደረሰበት ወቅት አብነት የሚሆን ተግባር የፈጸመ ወጣት ዛሬ አብሮን ያመሻል። በሶሻል ሚዲያ እንድንገናኝ አድርጌ ሁላችን ተገናኝተን ወደ አንዳንድ ሚዲያዎች ይሄዳል እስከ ጠቅላይ ሚኒስትር ሰዎች ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለገ ነገር በማድረግም ድምጽ እንዲሰማ አድርገናል። በሰዓቱ ወጣት ሱራፌል ጥላይ ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል። በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ባለሙያ ወጣቶችን ለማስተሳሰር እየጣረ ስለሚገኘው ተቋም፣ እንዲሁም ደግሞ አበጃችሁ የሚያሰኙ የፈጠራ ስራዎችን ከሰሞኑ ለየት ያበቁ ታዳጊዎችን የሚመለከቱ መሰናዶዎችም አሉ። በዩናይትድ ስቴትስ የሚገኙ ለትርፍ ያል ተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፍቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀምር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። ገርል ኮዲንግ የተሰኘው ድርጅት ኃላፊ እና ከአሰልጣኞቹ መካከል አንዷ የሆኑትን በተለይ ማበራን የሰማናቸው ዝርዝሩ ቆየት ትብሎ ይሰማል። የሙዚቃ ምርጫም ይኖረናል። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ካድማስ ተሻገሩ እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደሚቀድመው ዘገባ እናመራለን። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ የወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የስራ ኃላፊዎች፣ የግል ድርጅቶችና ምልክቶችና አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ መግለጫውን ተመልክቶ ተጨማሪ ዘገባ ልኳል። ወታደራዊ እዙ ባወጣው መግለጫ በደቡብ ክልል ዋና ከተማ አዋሳ በስዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያሉና የማን እንደሆኑ በውል የማይታወቁ አርማዎች ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትእዛዝ ሰጥቷል። ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የጸጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ፣ አርማና ምልክቶች ከመንግስት ተቋማት፣ ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓተ አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታውቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30 2011 ዓ.ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንደሆኑ የክልሉ ጊዜያዊ ወታደራዊ እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዲሁም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ በክልሉ በተኛ አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማም ሆነ ሰንደቅ ዓላማ በየትኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን፣ የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን፣ በክልሉ በሁሉም መዋቅሮች እስከ ቀበሌ ድረስ ህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሁፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትእዛዝ ሰጥቷል። እነዚህ ትእዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነም ይህ ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ወታደራዊ እዝ አሳስቧል። የክልል እንዲሁም ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ውከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም አድማጮቻችን ከጋቢና ቪኦኤ ጋር ናቸው። ጋቢና ቪኦኤ ወጣቶች ላይ መሰረት ያደረገ የአሜሪካ ድምጽ ራዲዮ መሰናዶ ነው። ወደ ቀጣዩ ዘገባ እናመራለን። አዎ ቀጣዩ ዘገባ እዚሁ ዩናይትድ ስቴትስ ውስጥ ነው። በተለይም ደግሞ በዲሲ ሜሪላንድ እና ቨርጂኒያ የሚኖሩ ወጣት ኢትዮጵያውያንም ባለሙያዎች የተሰባሰቡበት የ የተባለ ተቋም አለ። ኢትዮጵያ ውስጥ ካሉ ባለሙያዎች ጋር ትስስር መፍጠር መጀመሩን ከሰሞኑ ተሰምቷል። ከዘጠኝ ዓመታት በፊት የተጀመረው ያንግ ኢትዮጵያን ፕሮፌሽናልስ ወይም የፕ በአባልነት የያዛቸው አምስት ሺህ ባለሙያዎች ኢትዮጵያ ካሉ ተመሳሳይ ሙያ ያላቸው ባለሙያዎች ጋር ትስስር እንዲፈጥሩና በሙያቸው አገራቸውን የሚያገለግሉበት መንገድ ማመቻቸት መጀመራቸውን ከመስራቾቹ አንዱ ሽመልስ መኮንን ለጋቢና ቪዮኤ ተናግረዋል። ሲሆን ግርማ ዝርዝር ጉዳዩን ትነግረናለች የኢትዮጵያን ፕሮፌሽናልስ ወይም ኤፒ የዛሬ ዘጠኝ አመት ነው የተጀመረው ይጀመርም ምን የሚባል ነገር አለ አንድነት ሀይል ነው የሚባል አለ እና በተለይ በአሜሪካ ሀገር አሁን ኢንዲያን ኮሚቴዎች ነጆዎች ኮሚቴዎች ሌሎች ስታቂ የሚታወቁበት መለያ አላቸው እሱ ምንድን ነው እርስ በርስ የመረዳዳት አንዱ ብቻውን አያድግም ሌላውንም ይዞት ነው የሚያድገው ኢኮኖሚ በትምህርት በስራ በመረዳዳት እንደውም አንዳንድ ጊዜ ገና ለምሳሌ ከሲንጋፖር ወይም ደግሞ ከሌላ ሀገር የሚነሳ ሰው እዚህ ያለ ሰው ሁሉ ነገር ያመቻችለታል እና እኛም ደግሞ እዛ ትልቁ ደግሞ ዋናው ነገር የሚያመሰጥበት መድረክ ኔትወርኪንግ ነው። የፕም በባለፉ ዘጠኝ ዓመታት ከሰማንያ በላይ የተለያዩ ዝግጅቶችን አዘጋጅተናል። እዚህን ፕሮፌሽናሎች የተገናኙ እውቀት እንዲቀያየሩ ሪሶች እንዲያደርጉ አንዱ ለኛው ስለ ስራ ቦታ ስለማደግ ኢንፎርሜሽን እንዲቀያየሩ በሙያቸው ስኬታማ የሆኑ ኢትዮጵያኖች ለወጣቶቹ ልምድ እንዲያካፍሉ ፕሮፌሽናል ስራ የላቸውም እየመጡ ስራ ባላቸው ሰዎች ጋይድ እየተደረጉ አቅጣጫ እየተሰጣቸው ስራ እንዲያገኙ የምናደርግባቸው መድረኮች ናቸው። ስለዚህ ይህም ያለውን ብቻ ሳይሆን ከኢትዮጵያ የሚመጡትንም ወደ ፕሮፌሽናል ስራ የምናስገባበት ትልቁ መድረክ ነው። ኔትወርክ፣ እንደዚህ ያለ የማስተሳሰሪያ መንገድ የሚሰጠው ጥቅም ምንድን ነው? የሚሰጠው ጥቅም ምንድን ነው? አንድ ምሳሌ ስጠች። አሁን አሜሪካን በመጣሁበት ጊዜ በሙያዊ ስራ ለማግኘት የማውቀው ሰው አልነበረም። በኢኮኖሚክ የተማረ ሰው ወይም ደግሞ ኢትዮጵያ ፕሮፌሽናሎች የማግኘት ትሉ አልነበረም። ፌስቡክ ምንም አልነበረ ነበረም እና የዛኔ በራሴ መስጨርጨር ነበረብኝ። ብዙ ሰው በራሱ መንገድ ሄድና በጣም ብዙ አመት ይፈጅበታል። አላስፈላጊ ኮስት ያወጣል። አላስፈላጊ ጊዜ ይፈጅበታል። ግን በአሁኑ ሰዓት ለምሳሌ ኢኮኖሚ ተመርቆ ከኢትዮጵያ የመጣ ሰው ቢኖር እኔ ጋር ቢገናኝ፣ በአንድ ሰዓት ውስጥ የት ቦታ ስራ ማመልከት እንዳለበት፣ ትሬዚኑ እንዴት አድርጎ ማዘጋጀት እንዳለበት፣ ኢንተርቪው ላይ ራሱ እንዴት ነው ያዘጋጀው፣ ስራ ላይ ሲገባ የመጀመሪያውን አንድ ሁለት ሶስት ወር እንዴት ራሱን አዘጋጅቶ በሕሊናም በውቀትም በሪሶርስ መግባት እንዳለበት ዘረዳው እችላለሁ እና ያ ነገር ደግሞ ግዴታ በኢትዮጵያ ተቀመጠን ሰው ልትረዳ አትችም። እንደ አይነት መድረክ መጥቶ ከኔ ጋር ኔትወርክ ማድረግ አለበት ያለበት ማለት ነው። ስለዚህ ይህን አንድ ኤግዛምፕል አንድ ምሳሌ በየሙያው ብታሰት ብዙ ሰዎች ከብዙ ሰዎች ጋር ሲገናኙ በኮሚኒቲ ወይም ደግሞ በኢትዮጵያ ማህበረሰብ ደረጃ ትልቅ ውጤት ያመጣል ማለት ነው እና ትልቁ ጥቅሙ እሱ ነው። አሁን በቅርቡ ኢትዮጵያ ደርሳችሁ መጥታችኋል። እንግዲህ ከአንተ ጋር አብሮ መስፍን ጌታነህ መስራች ነው። ምን አድርጋችሁ ነው የመጣችሁት ኢትዮጵያ? የብ ለዘጠኝ አመት ያክል አብዛኛው ስራችን በአሜሪካን ሀገር ነበር የተወሰነው እዚህ ያለው ሰው ስራ እንዲያገኝ ስራም ያለው ሰው ራሱ እየተረዳዳ በህይወቱ ውጤታማ እንዲሆን ማድረግ ነበረ ባለፈው አመት አንድ ኢኒሼቲቭ ጀመር እሱም ምንድን ነው እዚህ ያለው አምስት ሺህ በላይ አባላቶቻችን ያላቸው እውቀት አለ፣ ያላቸው ሀብት አለ። ከገንዘብ በላይ በዚህ ሀገር ቆይታ ያካበቱት ትልቅ እውቀት አለ፣ ልምድ አለ። እሱን ተከትሎ ደግሞ የሚያውቋቸው አሜሪካኖች ሊሆን ይችላል፣ ሌሎች ማህበረሰብ ክፍሎች ሰዎች አሉ፣ ሪሶርሶች አሉ። እና እሱን ወደ ኢትዮጵያ ብንወስደው እዛ ብዙ ለውጥ ሊያመጣ ይችላል የሚል ዓላማ ይዞ የተነሳ ነው። እና እንግዲህ ለምሳሌ የተማርንበት ትምህርት ቤታችን ማስታወስ እንችላለን። የተወሰነ መጽሐፍ ብንልክ እዛ ሄደው ትልቅ ለውጥ ሊያመጣ ይችላል። ወይም ደግሞ ዩኒቨርሲቲ ውስጥ ብዙዎቹ ዩኒቨርሲቲዎች ውስጥ የአስተማሪ እጥረት እንዳለ እናውቃለን። እዚህ ያለ ሰው ወደ ኢትዮጵያ ሄዶ በአንድ ወር ውስጥ በሁለት ወር ወይም ደግሞ ለረዝም ጊዜም ሄዶ እዛ ቢያስተምር እውቀቱን ወደዛ ቢያሻገር ትልቅ ለውጥ ሊያመጣ ይችላል እና እሱ ላይ መሠረት አድርገን የጀመርነው ኢኒሽቲቭ ነው እና እሱን ፋስልቴት ለማድረግም ኦንላይን ላይ ብዙ ስራዎች እየሰራን ነው። ኢትዮጵያ በነበረን ቆይታ ደግሞ አንድ ዝግጅት ነበረ። እንዴት አድርገን ነው ዲያስፖራ ላይ ያለውን የፕሮፌሽናል እውቀት ወደ ኢትዮጵያ የምናሻግረው የሚል ትልቅ ርዕስ ያለው ውይይት ነበረ። በዛ መድረክ ላይ ተካፍለን የበምን በዛ ላይ ምን እየሰራ እንደሆነ እንዴት ተደርጎ ሲሰራ ደግሞ አገር ይጠቅማል፣ እንዴት አድርገን ወገኖቻችን እንጠቅማለን። እንዴት አድርገን ብዙ ወጣት ባለሙያዎችን አይቻለሁ። ኢትዮጵያ ውስጥ ትልቅ ህልም ይዘው በአይቲ ቢዝነስ እየከፈቱ ያሉ ወጣቶች አሉ። እና እነሱ ነው በገንዘብ እንዲረዱ በእውቀት እንዲረዱ። እዚህ አንድ ማይክሮሶፍት የሚሰራ ኢትዮጵያዊ ባለሙያ እዚያ አዲስ አበባ ውስጥ ያለ አንድ አይቲ ድርጅት የመሰረተ ሜንቶር ቢያደርገው ብዙ ውጤታማ ስራ መስራት ይቻላል በሚል ነገር ነው እና በዛ ውይይት ላይ ነበር ሳ መጣ ነው። ከመጣችሁ በኋላ ምን እርምጃ ተራመዳችሁ? ምን አደረጋችሁ? ሶስት ነገሮች ላይ አተኩረን እየሰራን ነው። አንደኛው ኦንላይን ፕላትፎርም እንለዋለን። በአማርኛ ብዬ እንደማስቀምጠው አላውቅም። እሱ ምንድን ነው የሚያደርገው በአሜሪካ ሀገር ያለውን ኢትዮጵያ ሄዶ ለመስራት ዝግጁ የሆነውን የኢትዮጵያን ፕሮፌሽናሎችን ኢትዮጵያ ውስጥ ካለው ፍላጎት ጋር ማገናኘት። ሁለተኛ፣ ቅድም የጠቀስኩት መጽሐፎችን እየሰበሰብን ከአባላቶቻችን እዛ በምናገኘው ፍላጎት መሰረት እየላክን እንዲረዱ ማድረግ ነው። ሶስተኛውም ደግሞ አጫጭርና ረጅም ጊዜ ስልጠናዎችን እናስባለን። አሁን የጀመራችሁት ነገር የለም? ገና ለመጀመር እየሰራችሁ ነው ማለት ነው? ብዙ ስራዎችን ሰርተናል። ለምሳሌ እዛ ኢትዮጵያ ባገኘነው በሰበሰብነው ነገር ተነስተን ያዘጋጀናቸው ፕሮግራሞች ነበሩ። ለምሳሌ የዛሬ ሶስት ወር አካባቢ አውትሶርሲንግ ቢዝነስ ላይ ምንድን ነው እዚህ ሀገር ያሉ ኢትዮጵያኖች እዚህን ሀገር ቢዝነስ ወስዶ ኢትዮጵያ ላይ እንዲሰራሉ በሚል ላይ አንድ ውይይት አድርገን ነበረ። ከኢትዮጵያም ከዚህም ባለሙያዎች አሳትፈን ውይይት አድርገን ነበረ። ከሚኒስትሯ አስካልድም ጋር በሰበሰብ ነው ኒት መሰረት እንደውም የሚኒስትሩ ዶክተር አሚር አማን እዚህ የመጣ ጊዜ ትልቅ ፕሮግራም አዘጋጅተን በአሁኑ ክረምት ላይ እነዚህ እነዚህ እነዚህ ባለሙያዎችን እንፈልጋለን ብለው መጥተው በዛ መድረክ ላይ እንዲያስተዋውቁ አድርገን እኛም ደግሞ አባላቶች እሱን እንዲረዱ አድርገን ወደ ኢትዮጵያ ሄደው እንዲሰሩ ያደረግንበት ሁኔታ አለ። የቡክ ድራይቭም ደግሞ በአሁኑ ሰዓት ከአባሎቻቸው እና ከአንዳንድ ሎካል ላይብራሪዎች እየሰበሰብን ያለ ነው። ነው የኦንላይን ፕላትፎርም ያልኩት እሱ ኦልሞስት እያለቀ ያለ ነገር ነው። በሚቀጥሉት ሳምንታቶች ውስጥ ይፋ እናድርገዋለን ብለን እናስባለን እና ብዙ ስራ እየተሰራ ነው። አንዳንዶቹ ነገሮች ደግሞ በደንብ ታሰቡባቸው በደንብ ፍላጎቱ ተሰብስበ በደንብ ለዘላቂነት ስራ ስለሆነ እየተሰራ ያለው እነሱ ጊዜ ይፈጃሉ፣ ግን አንዴ ካለቀ ደግሞ ለብዙ ጊዜ ልንጠቀምባቸው የምንችላቸው ነገሮች ናቸው። በጣም አመሰግናለሁኝ እንግዲህ፣ ሽመልስ ለቃለ ምልልሱ። እኔም በጣም አመሰግናለሁኝ። እናንተ በርቱ፣ ይሄ ትልቅ ስራ ነው። እንግዲህ ቦጅ የሚለው ኮንሰርት፣ ስለዚህ እኛ የሚቻል ነው ደግሞ እዛ ላይ እናበረክታለን ብለን እናስባለን። አመሰግናለሁ። እሺ፣ አመሰግናለሁ። ግዘር ስጥልኝ። ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ጋቢና ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። እንግዲህ ባለፈው አመት ሐምሌ 28 2010 ዓ ም በጅጅጋ ከተማ የቀድሞ ፕሬዚዳንት አብዲ መሀመድ ዑመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩትና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማው ነዋሪዎች ላይ አደረሱት የተባለው ጥቃት አንድ አመት ሞላው። በወቅቱ ይፋ በተደረገው ሪፖርት ሰባት አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፈዋል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው። ጅጅጋ ተወልዶ ያደገው እና ኑሮን በአዲስ አበባ ያደረገው ስራ ፌልጥ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውነዋል ሲሉም ምሳሌ ይሰጡለታል። አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅተዋል። ስራ ከሚያብራራበት ይጀምራል። አጠቃላይ ዘሰማሊ ክል በነበረው ግጀት ሁላችንም እንደምናቀ ለሶስት ቀናት የዘለቀ ችግር ነበር የተፈጠረው ማለት ነው። በሰቱ ደግሞ ገሪቱ ለምንም የኢንተርኔትን አክሰስ ምንም ነገር አልነበረም እና እዚህም ደግሞ ጉዳዩ የመተዋወቁ ነገር ብዙ እንዳልነበር አውቀናል። በስልክ ብቻ ነበር እዛ ካሉ ሰዎች ጋር የምገናኛል ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን እርስ በእርስ ደግሞ የጅጋና የአካባቢ ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን፣ በሶሻል ሚዲያ እንድንገናኝ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለጥ ነገር በማድረግም ድምፅ እንዲሰማ አድርገናል። በሰአቱ ያን ነው በሰአቱ አድርጌ የነበረው ነገር ከዛ በኋላ ኮሚቴ አቋቁማቸው እርዳታ ያሰባሰባችሁት እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁ ስራ አለ? እስኪሱንም ካለ እስኪሱን ኮሚቴ ያደረገው እዛ ከቢ ላይ ላለው ሰው ድምጽ የመሆን ስራ የሰራው እዚህ ሆኖ ከዚህ እስከ ጠቅላይ ሚኒስትር ቢሮ ርስ በመግባት ና በማነጋገር እዛ ያለው ሰው ብቻውን እንደሆነ የማሳየት ስራ፣ የማጽናናቱን ስራ ሰርቷል። ከሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርን ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናልን በመክፈት ውጭ ሀገር ያሉ ሰዎች ሩ ወደኛ አካውንት ብር ላኩ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ የተጎዱትን ሰዎች እያጣረን ከማህበረሰቡ አንድ ላይ በመሆን በየፍራንክም ማስታ የፍራንክም ድጋፍ አደረገን። ከፍራንክ አልፈንም ደግሞ ሰዎች ሰዎችሰበሰበ የመረ አጠቃላይ በብር ምክንያቱም የተጎጂት ተጎጂ የተባሉት መረጠን እና ባንክ አካውንት አወጣላቸው በባንክ አካውንት ተሸጠናቸው ቢያንስ እስካሁን ለአራት ለአምስት ጊዜ ጊዜ እየጠበቅን ባህል እየጠበቅን እየሰጠን የምንገኘው። አሁንም የተወሰነ በኮሚቴ ስም የቀረ ብር አለ። የተወሰኑትም ለመስጠት አሁን ዝግጁ ነን። ለመሆኑ ሌሎች ስለ ሱራፌል ምን ይላሉ? ቸው ታደለ እባላለሁ። ናታ እኔ የምግባረ ሰናይ እና የመንፈሳዊ ማህበር የሚባል ማህበር አለ እዚህ ጅጅጋ ውስጥ ወጣቶች ማህበር፣ የዚያ ማህበር ሰብሳቢ ነኝ። ሱራፌል ማለት የጅጅጋ ልጅ ነው፣ የኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅረዋል። ያኔ በአደጋው እና በሞቱ በሰቆቃው ጊዜ እዚህ ከነበረው ህዝብ በላይ ድምጻችን እንዲሰማ ከፍተኛ አጽዋር ያደረገ ወንድማችን ነው። ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው ታላላቅ ሰዎችን የከተማ የጂጂጋ ምስራቅ ሀረርጌ ተወላጆችን በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኘ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞችም ና እህቶች መካከል ግንባር ከንደሙ ነው ማለት ትወዳለሁ፣ ሱራፌልን ማለት ነው። ዘላለም እባላለሁ፣ ጂጂጋ ዩኒቨርሲቲ መምህር ነኝ። አሁን ላይ ደግሞ በጅጅጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራው እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጅጅጋ ልጆችና ጅጅጋ አካባቢ ተወልዶ ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጅጅጋ ላይ እየተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰብሰብ ተሰባስበን እየሰራን ነበረ። በተለይ አሁን ሱራፌን በማሰባሰብ ኢንፎርሜሽን በመስጠት ያለውን ጅጅጋ ላይ እየተከሰተ ያለውን ነገር ተኛ ኢንፎርሜሽኖችን ለኛ በማቀበል ምን ማድረግ ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሀሳቡን ያቀረበው እሱ ነው። ደም ለግሰናል። ያው ወደ ኮሚቴ ፎርም ከማድረጋችን በፊት ፎርም እያደረግን ያለበት ሰዓት ላይ ይህንን እንድናደርግ ኮሚቴያችንም ከተቋቋመ በኋላ ጅጅጋ ሁለቴ ሶስቴ በመሄድ ጅጅጋ ላይ ያሉትን የተጎዱትን በአካል በመቅረብ ማ ምን ያህል ነው የተጎዳው፣ ምንድን ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቀበል የሚሉ ሰዎችን በመለየት ላይ ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው። አሁኑ ሰዓት እንዳሪያ ይሆናል ብለን የምናስበውና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለህ እስኪ እንትን ታስባለህ? ለአመለካከት ለየት የሚያደርገው ነገር እንደ ወጣት በስሜት ተከፋፍቶ ወደ በቀል እና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን ከመርዳት አንስቶ ሰላምን የመፍጠርን እንቅስቃሴ ሰላምን የመፍጠር እንቅስቃሴ የተደረገው ነገር ምንድን ነው? የመለየት ስራ ነበረ። ሀበሻ ና ነን ሀበሻ ሱማሌ እና ነን ሱማሌ በሚለው ጉሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበረ። ግን ይሄ እንዳይሆን አብረን የሱማሌ ወንድሞቻችንም አብረው ከእኛ ጋር እንዲሆኑ አዲስ አበባ ላይ ያሉ የትም ቦታ ላይ ያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ ለወጣቱ አርአያ የሚሆነው ነገር ምንድን ነው? ከስድብ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበር አብሮ አብረን ያሳለፍነውን ነገር በጅጅጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው፣ ይሄ ሊሆን አይገባም የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ በሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር፣ ለተጎዱ ልጆች፣ ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ ቅስቀሳ ሲያደርግ ላይ ትልቅ አርአያነት ነው ማለት ነው። በአጠቃላይ ሱራፌልጥ ላይ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ። በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ዩኮድ ገርሊንግ ገርል፣ የተሰኘ በአሜሪካ የሚገኝ ድርጅት በዚሁ በተቋቋመው የኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና የሰጡት በውጭ ሀገራት የሚገኙ ሌሎች ኢትዮጵያውያንም በመሰል የቴክኖሎጂና የክህሎች ሽግግር ተግባራት እንዲሳተፉ የሳይንስና ከፍተኛ ትምህርት ሚኒስቴር ደኤታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ ካሉስ ጋር ከተቀናጁ የተለያዩ ክፍተቶችን መሙላት እንደሚችሉ ስልጠናውን ያስተባበሩት ተናግሯል። እስክንድር ፍሬ ተከታዩን ዘገባ ልኳል። የዩኮድ ገርል መስራችና ስራ አስኪያጅ ቤተለይም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳ መሆናቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲደ መቅዲሰም እዚህ ይገኛሉ። የመጀመሪያ ፕሮፌሰር ከዛ ውስጥ ከስታቲስቲክስ እና ከማትማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔ እና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባልን አይተነው አናቅም ነበረ፣ እንኳን በእጃችንም ነክተነው አናቅም ነበረ። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። እራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብም የሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ኢናጎሪያ የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን Où des la fit? ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸውም። እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገር ልጆች ተደጋግመው እየወስዱታል። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑን የምታብራራው በኮድ ጋር እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል ድሮን ማስነሳት ማለት ድሮን ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው። ተንቀሳቃሽ ነው። ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን እስችጋ እንደምን ነው የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነገር ግን አሁን እስችጋ ወደ ላይ በኮምፒውተር ተቆጣጥረን ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽ እየተሽከረከረ ለምሳሌ አሁን ክሎክ ዋይዝ ዘጠና ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟላን ዘጠና ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳ ሊያሳልን ይችላል ስለ እሱ አነሳስ በፊት አላውቅም ነበረ ጥሩ እውቀት አግኝቻለሁ ጭራሽ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆኑ ይችላሉ ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽም ምንም ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም ግን በተለያዩ ቦታዎች አሁን ለምሳሌ ቤተ ክርስቲያን ውስጥ ምናምን ትላልቅ እንትኖች ሲኖሩ የአመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር ግን በጣም ነበር የሚገርም ማለት እንዴት ከላይ የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበር አይ ነበረ ግን እንዴት እንደሚያንቀሳቅሱት ይገርመኝ ነበር ማለት እንዴት ማንቀሳቀስ እንደምንችል ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠርን አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ ስልጠናው ላይ አንቀሳቀሳችሁ እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ መንቀሳቀስ ማሳያ የምትሆን ማሳያ የምትሆን ድሮንን አንቀሳቅሰናል። ዩኮድ ገርል ወደ አዲስ አባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን፣ አጫውተውኛል፣ ስሜታቸውን አካፍለውኛል። ቤተልሔም ከዛ መታ ይህን ስታደረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ። ትንሽ ነገር ነው ወይ ግን፣ ብዙ ክፍተት ነው የሞላችሁት። ወል ያደረጋችሁትን እስቲ ንገሩ። መጀመሪያ መጀመሪያ እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች፣ ስፖንሰር ማግኘት ትችላለህ ወይ ስትለኝ፣ ባለቤቶት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች መብት የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዝዳንት ማለት ናቸውናት ስጠይቀይ እሺ እሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ ለአንድ ቀን አቶ አስማረ አቶ አስማረ ማለት የጉሃ ሆቴል ባለቤት ናቸው፣ ጎንደር የሚገኘው ጎንደር የሚገኘው። ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ እሷ ላይ ከዛ ቀጥዬ አቶ መሐመድ አደም፣ እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው፣ እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው፣ እነ ወይዘሮ ስንዱና አቶ ሙልጌታ ከበደ፣ ከዛ ቅጥዬ ወይዘሮ ሮማኔን ባለቤት እነ በሻህና ወይዘሮ አስቴር ኃይሉን ጠይቃ፣ እነሱ ስፖንሰር እናረጋለን አሉ። እነሱን አረጉ። የቀረው ኢት ዎዝ ሂስትሪ ሳየው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት መቶ ሰላሳ ተማሪዎች ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ይሄን ብሎ ደሞ ገንዘቡ ሲሰጡኝ ደስ ነው ያለኝ እንዴ። ሌላ ነገር ም ኮ ማድረግ እንችላለን የሚል ሀሳብ መጣብኝ። በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነህ ታዳጊ ሴቶች ናቸው። አሁን ይህንን ትምህርት ያገኙት ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ቴርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው። ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ በቅድ ደረጃ ወይስ ገና አልተነጋገራችሁ? ገና አልተነጋገርንም። ይህንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው፣ እንዳልኩ በአምስት ቀን ይህን ማድረግ በሶስት ቀን ማድረግ ከቻልን ሌላ ማድረግም ይቻላል። በስልጠናው የመክፈቻ ስነስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰላም፣ ሰላም ማድንገ ነኝ። እንግዲህ ከኔ ዘፈኖች ውስጥ ውሰጃት የሚለውን ዘፈን ጋብዣቸዋለሁ። እንደምትወዱት ተስፋ አደርጋለሁ። መልካም ቆይታ ከጋቢና ቪኦኤ I yeah. te porque sa salame bata ben kenis sodest la nsianancha al fatma salame bata ben kenis አድማጮቻችን የዛሬው ጋቢና ቪዮኤ ጉዟችን በዚህ ጥን ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ በፌስቡክ አት ቪዮኤ አማሐሪክ በትዊተርም ሃሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቤሩ ነው። ከማዲንጎ ሙዚቃ ጋር አብረናችሁ እንለያያለን። ደናደሩ መልካም ምሽት። Thank you.